ይህ የአሜሪካ ድምጽ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 25 2014 ዓ ም ዝግጅታችን ጀመረ

በእስር ላይ የሚገኘው የፍትህ መጽሄት ማኔጂንግ ዳይሬክተር ዛሬ በፖሊሶች ድብደባ እንደተፈጸመበት ቤተሰቦቹ ገለጹ። ከእስረኞች ማለት ሰው እዛ ሁላችንም ባለንበት እኛም አለን፣ ሌሎቹም እስረኞች አሉ። የሌሎቹም ቤተሰቦች ቤተሰብ ጠያቂዎች አሉ። እኛ ፊት ነው እንግዲህ በቦክስ በጫማቶች ግን አምን ይመጡ ከዛ ይሄን እያረጉ ወደ ግራ በኩ ይዘወሰዱ

ወንድሙ ታሪኩ ደሳለኝን ነው የሰማችሁት። ፖሊስ ጉዳዩን በማጣራት ላይ እንደሆነ ገልጿል። ዝርዝሩን በአብይ ርዕስ ዘገባችን እንመለስበታለን። በጸጥታ ችግር ምክንያት ከኦሮሚያ ክልል ተፈናቅለው በአማራ ክልል የሚገኙ የሕብረተሰብ ክፍሎችን ወደ ቀያቸው ለመመለስ ጥረት እየተደረገ እንደሆነ ተገለጸ። የዚህንም ዘገባ ዝርዝር

ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። ሲሲ አሸናፊ በምስልና ድምፅ ቅንብር፣ አበባየው ገበያ በዌብና ማህበራዊ ድረገጻችን ፕሮዲሰር ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት በሚኖረን ጊዜ አብራችሁን እንድትቆዩ እንጠይቃለን። ከራዲዮና ከእንደዚህ ከምታዩት በምስል

ጭምር ከምትመለከቱት ፕሮግራማችን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የዓለም ዜና እናሰማችሁ። ጤና ያስጥልኝ። እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ቆንጂ ይታየ ነኝ።

በእስር ላይ የሚገኙና ከህግ አግባብ ውጪ መንግስትን ከስልጣን ለማስወገድ ተንቀሳቅሳችኋል በሚል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኘው ሁለት የኦሮሞ ኒውስ ኔትወርክ ኦኤንኤን ጋዜጠኞችና አስራ አምስት የኦሮሞ ነጻነት ግንባር ኦነግ አመራሮች ለብይን ተቀጥረዋል። ዝርዝሩን ናኮር መልካ ይዟል። በኦሮሚያ ክልል ጠቅላይ አቃቤ ህግ ክስ ተመስርቶባቸው በክልሉ ጠቅላይ ፍርድ ቤት ጉዳያቸው በመታየት ላይ የሚገኘው

17 ተከሳሾች ዛሬ ፍርድ ቤት መቅረባቸውን ጠበቃቸው አቶ ሚልኪያስ ቦልቻ ገልጸዋል። የኦኤንኤን ዘጋቢዎች ደሱ ዱላና፣ ቢቂላ መኑ

እንዲሁም በእነ ቃሲም አብዱላ ላይ የክስ መዝገብ ስር የሚጠሩ አስራ አምስት የኦሮሞ ነጻነት ግንባር ኦነግ አመራሮች አባላትና ደጋፊዎች እንደሚገኙበት ጠበቃቸው ገልጸዋል። ከዚህ ቀደም በነበረው ችሎት ክሱን እንዲያሻሽል ታዞ የነበረው አቃቤህግ ክሱን ክሱን አሻሽሎ ባለመቅረቡ ዛሬም ተመሳሳይ ትእዛዝ መሰጠቱን ጠበቃው ገልጸዋል። አቃቤ ህግ የታዘዘውን ፈጽሞ ባለመገኘቱና የቀረበው ክስ የተሟላ ባለመሆኑ ፍርድ ቤቱ ተከሳሾችን በነፃ እንዲለቃቸው መጠየቃቸውን አቶ ሚልኪያስ ገልጸዋል።

ላይ ይሄን ያህል ጫና የሚመጣ ከሆነ የሚሰጠው ትዕዛዝ የማይከበር ከሆነ ተከሳሾቹ ዋስትና የላቸውም። ፍርድ ቤቱ ደግሞ አስቀድሞ የተከሳሾች የመከላከል መብታቸው ያጣብባል ጉዳዮች ግልጽ መሆን አለባቸው ብሎ ስለነበረ እውነትም ይሄ ካልተሻሻለ ተከሳሾች የቀረበባቸውን ክስ በማንኛውም ሁኔታ ራሳቸው መከላከል አይችሉም። ስለዚህ አቃቢ ህግ መብታቸውን አጣበዋል ማለት ነው። ክሱ ህጉ የሚጠይቀውን ስታንደርድ ያላሟላ ነው።

ስለዚህ ክሱ በዚህ ሁኔታ መቀጠል ስለሌለበት ክሱ ተቋርጦ መዝገቡ በሙሉ ተሰርዞ ተከሳሾች ያለምንም ቅድመ ሁኔታ ከእስር እንዲለቀቁ በምል ነው ጠየቅ ነው። ፍርድ ቤቱም አቃቤ ሕግ የሚሰጠውን ምላሽ ለማድመጥ ሰኔ ዘጠኝ ቀን ሁለት ሺ አስራ አራት ተለዋጭ ቀጠሮ ሰጥቷል። ተከሳሾቹ በአዲስ አበባ ከተማ ከረቆሬ በተባለ ስፍራ በጸጥታ ኃይሎች ተይዘው የታሰሩት ጥቅምት ስምንት ሁለት ሺ አስራ አራት ዓመተ ምሕረት መሆኑ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ

ማሊ ውስጥ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ ጥቃት መድረሱ ተሰምቷል። ሰሜናዊ ማሊ ውስጥ ሰላም አስከባሪዎችን ይዘው በአጀብ በሚጓዙ ተሽከርካሪዎች ላይ ተጠርጣሪ አሸባሪዎች ጥቃት ማድረሳቸውን የመንግስታቱ ድርጅት ነው ያስታወቀው። አንድ ዮርዳኖሳዊ ሰላም አስከባሪ ሲገደል፣ ሌሎች ሶስት ዮርዳኖሳውያን ሰላም አስከባሪዎች እንደቆሰሉም ገልጿል።

አጥቂዎቹ አቅርቦት ጭነው ይጓዙ በነበሩት ሰላም አስከባሪዎች ላይ ለአንድ ሰዓት ያህል በሮኬት እና በአነስተኛ የጦር መሳሪያዎችም ጭምር ያለማቋረጥ የተኮሱባቸው መሆኑን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ጥቃቱን አጥብቀው አውግዘውታል። ለሰላም አስከባሪዎቹ ቤተሰቦችና ለዮርዳኖስ መንግስትም የሐዘን መልእክት አስተላልፈዋል።

ማሊ በሚገኘው የድርጅቱ የሰላም አስከባሪ ተልእኮ መሰረት ኪዳል በሚባለው የሀገሪቱ ሰሜናዊ አካባቢ በሰላም አስከባሪዎች ላይ እንዲህ ያለ ጥቃት ሲደርስ ይህ ስድስተኛ ጊዜ መሆኑን ነው ቃል አቀባዩ ያስታወቁት።

የመንግስታቱ ድርጅት የጸጥታ ምክር ቤትም ባወጣው መግለጫ ጥቃቱን አውግዞ የማሊ መንግስት ምርመራ በማካሄድ ተጠያቂዎቹን ለፍርድ እንዲያቀርብ ጠይቋል። ሰላም አስከባሪዎችን ኢላማ በማድረግ የሚሰነዘር ጥቃት በጦር ወንጀል ሊያስጠይቅ የሚችል መሆኑ ሊታወቅ ይገባል ሲልም የጸጥታ ምክር ቤቱ አሳስቧል።

ካሜሩን ውስጥ ተጠልለው የነበሩ የማዕከላዊ አፍሪካ ሪፐብሊክ ስደተኞች ወደ ሀገራቸው መመለስ መጀመራቸው ተገልጸዋል። ስደተኞቹ ከሀገራቸው የፖለቲካና የሃይማኖት ብጥብጥ ሸሽተው እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ያነሱ የተሰደዱ ናቸው። ካሜሩን ውስጥ ወደ 300 ሺህ የሚጠጉ የማዕከላዊ አፍሪካ ሪፐብሊክ ስደተኞች ያሉ ሲሆን የሚበዙት ሴቶችና ሕጻናት መሆናቸው ተገልጿል።

የማዕከላዊ አፍሪካ ሪፐብሊክ መንግስት የቀድሞ ቀያችሁ ሰላም ነው ካላቸው በኋላ በብዙ መቶ የሚቆጠሩ ስደተኞች ለመመለስ መስማማታቸውን የተነገረው ትናንት። የካሜሩን ባለስልጣናት ለመመለስ ለተስማሙት ስደተኞች የብርድ ልብስና ምግብ አድለዋል። ማዕከላዊ አፍሪካ ሪፐብሊክ ውስጥ እንደ አውሮፓውያን አቆጣጠር በ2013 በጊዜው ፕሬዝደንት የነበሩትን ፍራንሷ ቦዚዝን

ሴሌካ የተባለው እስላማዊ አማጺ ቡድን ከስልጣን ካስወገዳቸው በኋላ በታጠቁ ቡድኖች መካከል ሁከት መቀስቀሱ ይታወሳል። ባለፈው ዓመትም ፕሬዝደንታዊ ምርጫውን ተከትሎ ግጭት ከተነሳ በኋላ ብዙ መቶ ዜጎች ወደ ካሜሩን ተሰደዋል። የተባበሩት መንግስታት ድርጅት እንደሚለው ከ2013 ጀምሮ ቁጥራቸው ወደ 1 ሚሊዮን የሚጠጋ የማዕከላዊ አፍሪካ ሪፐብሊክ ዜጎች ወደ ካሜሩን፣ ቻድ

ዲሞክራቲክ ኮንጎ ሪፐብሊክና ናይጄሪያ ተሰደዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ ሀያ ከመቶውን የሀገራችንን መሬት ተቆጣጥራለች ሲሉ ተናገሩ። ውጊያው የሚካሄድባቸው ግንባሮች ርዝማኔ ከአንድ ሺህ ኪሎ ሜትር እንደሚበልጥም ፕሬዚደንቱ ተናግረዋል።

ሀገራቸው ስለተሰጣት እርዳታ ታመሰግናለች ያሉት ፕሬዝደንቱ የጦር መሳሪያ እርዳታው እንዲቀጥል ተማጽነዋል። የዩክሬኑ ጦርነት አራተኛ ወሩን የያዘ ሲሆን ዩናይትድ ስቴትስ 700 ሚሊዮን ዶላር የሚገመት በይበልጥ የተራቀቀ ሮኬትና ሌላም የጦር መሳሪያ ለዩክሬን እንደምትልክ ትናንት ፕሬዝደንት ጆ ባይደን አስታውቀዋል።

ዩክሬን ሮኬቶቹን ወደ ሩሲያ ግዛት እንደማትተኩስ ቃል መግባቷን የዋይት ሐውስ ባለስልጣናት አመልክተዋል። ትናንት በዋሽንግተን የኔቶ ዋና ጸሐፊ የንስ ስቶልተንበርግ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ሆነው በሰጡት ቃል ይህ ጦርነት እንዴትና መቼ እንደሚያበቃ አይታወቅም፣ ነገር ግን የሰላም ድርድር ደረጃ ላይ ሲደረስ ዩክሬን ጠንካራ ቁመና ይዛ እንድትገኝ ነው የምንፈልገው ብለዋል።

ብሊንከን ውጊያውን የማብረዱም ሆነ የማቆሙ አቅም ያለው በሩሲያ እጅ ነው ብለዋል። ፕሬዝደንት ባይደን ማክሰኞ ዕለት በኒውዮርክ ታይምስ የአስተያየት አምድ ላይ ባወጡት ጽሑፍ ከሩሲያ ጋር ጦርነት ውስጥ መግባት እንደማይፈልጉ አስታውቀዋል።

ከሚስተር ፑቲን ጋር የማንስማማ መሆናችንና አድራጎታቸው የሚያስቆጣ መሆኑ እንዳለ ሆኖ ዩናይትድ ስቴትስም ሆነች አጋሮቿ ፑቲን ከስልጣን እንዲወገዱ ለማድረግ አይሞክሩም። ዩናይትድ ስቴትስና አጋሮቿ ላይ ጥቃት ካልደረሰ በስተቀር

ዩናይትድ ስቴትስም ሆነች አጋሮቿ በቀጥታ ግጭት ውስጥ አይገቡም ብለዋል ፕሬዚደንት ባይደን። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን ሮኬት ወንጫፊ መሳሪያ ካገኘች ጦርነቱን ያስፋፋዋል በማለት ማስጠንቀቃቸው ይታወሳል። ለሕጻናት የሚሆን አልሚ ምግብና ወተት አምራች ድርጅቶች አመራሮች ጋር የተነጋገሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን

በሀገር አቀፍ ደረጃ የተፈጠረው እጥረት ቤተሰቦችን እያስጨነቀ መሆኑን አመልክተዋል። አስተዳደራቸው ከውጭ አቅርቦቶችን በማስገባት በሀገር ውስጥም ምርቱን ለማፋጠን ጥረት በማድረግ ላይ ነው። ልጆች የሚያስፈልጋቸውን ነገር ማቅረብ ካለመቻል የበለጠ ቤተሰብን የሚያስጨንቅ ነገር የለም። አቅርቦቱ እንዲጨምር አስተዳደሬ የተቻለውን ሁሉ እንዲያደርግ

መመሪያ የሰጠሁት በዚህ ምክንያት ነው።

ተዘግተው የቆዩት የሕፃናት አልሚ ምግብ አምራቾች በተቻለ መጠን በፍጥነት ተከፍተው በብዛት የሚያመርቱበትን እና አሜሪካውያን ቤተሰቦች ምግቡን በተሻለ ዋጋ የሚያገኙበትን መንገድ ከኩባንያዎቹ ጋር ሆነው እንዲፈልጉ መመሪያ ሰጥቻለሁ። የባይደን አስተዳደር ቤተሰቦች ለልጆቻቸው የሚያስፈልገውን ምግብ አግኝተው እንዲረጋጉ ኦፐሬሽን ፍላይ ቤቢ ፎርሚላ ብሎ በሰየመው እንቅስቃሴ ብዛት ያላቸው ዓለም አቀፍ አቅራቢዎች

ለሕፃናት ወሳኝ የሆኑ አቅርቦቶችን ወደ ዩናይትድ ስቴትስ ለመላክ ፈቃድ ጠይቀዋል። እስካሁን ከብሪታንያ ሁለት ሚሊዮን እሽግ የተላከ ሲሆን የአውስትሬሊያ ኩባንያዎችም ተጨማሪ አቅርቦቶች ለመላክ እየተዘጋጁ ናቸው። የዩናይትድ ስቴትስ የምክር ቤት አባላት የምግብና የመድኃኒት ቁጥጥር አስተዳደሩን አበት ኩባንያ የሚሽጋን ፋብሪካውን እንዲዘጋ ላደረገውና

የህፃናት ምግብ እጥረቱን ለቀሰቀሰው ችግር ፈጥኖ መፍትሄ አልፈለገም በማለት ወቅሰውታል። ፋብሪካው ተነገ ወዲያ ቅዳሜ ይከፈታል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ

ቆንጅት ታዬን ለዜናው እናመሰግናለን። የምትከታተሉት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። ቅርብ ነን፣ ሩቅ አይደለንም። ቴክኖሎጂ የሚሰጠንን ጠቀሜታ ወይም የሚፈጥርልን አስቻይ ሁኔታን

በቅርባችሁ አለ ተግባራዊ ለማድረግ ኢትዮጵያ ከዚያ የራቀች እንዳልሆነች በተግባር ደግሞ ማሳየትም ስለነበረብን ከአሜሪካ ድምፅ ጋር ቆይታ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት

አምሩ ናቸው። በሁለተኛው አጋማሽ ሙሉ ዘገባውን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ቀዳሚ የአብይ ርዕስ ዘገባ እናስደምጣችሁ።

ጋዜጠኛ ተመስገን ደሳለኝ በፖሊሶች ድብደባ እንደተፈጸመበት ቤተሰቦቹ ገለጹ። የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ በፖሊሶች ድብደባ እንደተፈጸመበትና ፊቱ ላይ ጉዳት እንደደረሰበት ቤተሰቦቹና ጠበቃው ገልጸዋል። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በዚህ ጉዳይ ላይ በሰጡት ምላሽ ስለ ሁኔታው ማጣራት እየተደረገ እንደሆነ ተናግረዋል። ኬኔዲ

ባተ ስርስር አለው የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ላይ ድብደባ የተፈጸመው ዛሬ ጠዋት ከአራት ሰዓት በኋላ መሆኑን የገለጸው የጋዜጠኛው ወንድም ታሪኩ ደሳለኝ ድርጊቱ የተፈጸመው ከሌላ ወንድሙ ጋር ለጥየቃ በሄዱበት ወቅት መሆኑን አብራርቷል። አራት ተኩል ሃያ ጉዳይ ላይ ነው ያገኘነው ሰሜን የነበርኩኝ

ሌላ ደግሞ አንድ የተሜ ታላቅ ወንድማችን ነበረ እና ከኛ ጋር ሌላ ሁለት ሰዎችም ተሜ ሊጠይቅ የመጡ ሰዎች ነበሩ። ይህ መጠየቂ ቦታ ሶስተኛ የሚባለው በጠያቂና ተጠባሪዎቹ መካከል በሚቆሙበት ቦታ በጣም ርቀት አለው። ከአስር ሜትር አለ በላይ ነው። በእነሱ በኩል ሽቦ አለ። በዚህ በኩል አንድ አስራ ሶስት አስራ አራት ሶስተኛ ይጠራል። በዚህ በኩል አንድ አስራ አስራ አምስት ደግሞ ቤተሰብ ይኖራል። መሀል ላይ ፖሊስ አለ ና ሁሉም ሰው ነው እየተጫጫዋ መግባባት አይቻልም። እና ተሜ ደግሞ ባለፈው እስር ቤት እያለ ጆሮውን ያሞው ነበረ

ከዛ አሁን በዚህ ወከቦት ሊሰማው አልቻለም። ፖሊሱን ዶሮዬን እያ አይሰማኝም እና ትንሽ ተጋ እንዲልልኝ ምናምን አለው። እኔን ነው ያለው። በእጃ አመናጨቀው። ምንም በቃ ይሄን ብቻ ነው ያለው። ይሄ ስለው በትል ተፈጠረ። ምንድን ነው በእስረኛ ና በእኛ መካከል የነበረው ፖሊስ ወደ እስረኞቹ በኩል ሄደ። በእስረኞቹ በኩል ደግሞ የነበረው ልከታለ እንደ ግንብ መቆሚያ ነገር አለ፣ ደረጃ ነገር ከሱ ላይ ደግሞ ዘሎ ደግሞ ወደ ሰሜ ሄዱ። ሁለቱም ከእስረኞቹ ማላውሰት እዛ ሁላችንም ባለንበት

እኛም አለን። ሌሎቹም እስረኞች አሉ። የሌሎቹም ቤተሰቦች ቤተሰብ ጠያቂዎች አሉ። እኛ ፊት ነው እንግዲህ በቦክስ በጫማቶች ምና ምን ይመጡ። ከዛ ይሄን እያደረጉ ወደ ግራ በኩል ይወስዱ ከእስረኛ ከሚ ወደሚመጣበት ክፍል አለ ከአርባ ደቂቃ ከሰላሳ ደቂቃ በኋላ በቢሮ በኩል አየ ነው ስናየው የእግራ ይኑትር እጣት አለ የነ የረበሰው ቸርት ደግሞ ተቀዷል።

በቃ በዚህ በዚህ ሲትዌሽን ውስጥ ሆነ ምንም ማውራት አልቻለም። በቃ እኔም ወጣው። ይሄ ነው የነበረው ጉዳይ። የጋዜጠኛ ተመስገንን መደብደብ ከወንድሙ ማረጋገጣቸውን የገለጹት ጠበቃቸው ሄኖክ አክሊሉ ስለ ሁኔታው እንዲህ ይገልጻሉ።

እኛ አቶ ተመስ ንደስ አለኝን አላገኘዋቸው ወንድማቸውን አግኝቻለሁ። የድሳ ፖሊስ አባላት ዛሬ አቶ ተመስገን ደስ አለኝ ላይ ለምን የምንነግህ ብቻ አሰማም ለምን አትቀበልም አይነት በሚመስል ሁኔታ ምንም አይነት የህግ መሰረት በሌሉ ህግም ባልተከተለ ሁኔታ ድብደባ በማድረስ ፊታቸው ላይ ጉዳት አድርሰውባቸዋል። እስካለኝ መረጃ እስከ ስምንት ሰዓት ከምናምን አካባቢ ሕክምና ለመከታተላቸውን ነው ማቀ በወቅቱ እሳቸው ለዚህ ለድብደባ ሊያደርሳቸው የሚችል

ምንም አይነት ምልልስ ከፖሊሶች ከ ወይም ከጸጥታ ጋር ተነጋገሩ እንደው ተነጋገሩ እንኳን የንግግር ቢሆን ሕግና ሥርዓትን ተከትሎ ነው ፖሊስ ምላሽ መስጠት ያለበት እንጂ ሊደበደቡ የሚያስችልበት ምንም የህግ መሰረት የለውም። ጉዳዩን ለፍርድ ቤት የማቅረብ ሂደት ጀምረው የነበረ ቢሆንም ኋላ ላይ ጋዜጠኛ ተመስገን ባለመፈለጉ ምክንያት ማቋረጣቸውንም ጠበቃ ሄኖክ አስረድተዋል። ተመሳሳይ ነገር ሲያጋጥም፣ ለፍርድ ቤቶች፣ ለሚመለከተው አካል ቅሬታ መቅረብ አለበትና።

እሱን ለማድረግ ፕሮሰስ ላይ ነበርኩኝ። ጉዳዩ በህግ እንዲታይ ፈልገው ነበር መጀመሪያ ላይ ና ያንን እያ ፕሮሰስ እያስኬድኩ ነበረ። ከዛ በኋላ ግን እሳቸው ጉዳዩን መከታተል ስላልፈልጉ በህግ ትተውታል ና እዛ ላይ ትብያ ነው አቁም ያው ነው። በዚህ ጉዳይ ላይ ለቪኦኤ ምላሽ የሰጡት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ደስታ

በቁጥጥር ስር በሚገኝ ግለሰብ ላይ የተባለውን አይነት ድብደባ እንደማይፈጸም ገልጸው ሆኖም ስለተፈጠረው ሁኔታ ማጣራት እየተደረገ መሆኑን አስረድተዋል። ማጣራት ከተደረገ በኋላ ስለተፈጠረው ነገር መረጃ እንደሚሰጡንም አረጋግጠዋል። ሁከትና ብጥብጥ በማስነሳት ወንጀል በፖሊስ ተጠርጥሮ ካለፈው ሐሙስ ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ ባለፉት ጥቂት ቀናት ውስጥ ሁለት ጊዜ ፍርድ ቤት ቀርቧል። ለፖሊስ የምርመራ ጊዜ የፈቀደው ፍርድ ቤትም የጋዜጠኛውን ጉዳይ ለመመልከት ለቀጣዩ ሰኞ ግን

ቦታ 29 ቀጠሮ መስጠቱ ይታወቃል። ጋዜጠኛ ተመስገንን ጨምሮ የሚዲያ ባለሙያዎች እስራት ከሚዲያ ህጉ ጋር የሚቃርን ነው በሚል የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር የተቃወሙ ሲሆን ዩናይትድ ስቴትስን ጨምሮ አንዳንድ የጋዜጠኞችና ና የሰብአዊ መብት ተሟጋቾችም ሁኔታው እንደሚያሳስባቸው ገልጸዋል። ይሁን እንጂ የፌዴራል ፖሊስ ትናንት በፌስቡክ አድራሻው ባወጣው መግለጫ እርምጃው ህግ የማስከበር አካል መሆኑን የጠቀሰው የህዝቡን ሰላምና ደህንነት የሚያና

ሲያደርጉ በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ እንዲሁም በሐሰተኛ ፕሮፓጋንዳ መንግስትና ህዝብን ለመለያየት ሌት ተቀን ይሰራሉ ካላቸው 111 የበይነመረብ መገናኛ ብዙሀን መካከል በተወሰኑት የሚሰሩ አስር ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝም ነው የገለጸው። ይሁን እንጂ በአሁኑ ወቅት በእስር ላይ የሚገኙ የሚዲያ ባለሙያዎች ቁጥር 18 መሆኑን ኢሰመኮ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብየረ ዘገባችንን ነበር። የትንታኔው መጽሔት ዝግጅት ይቀጥላል።

ወደ ተከታዩ ዘገባችን እናልፋለን። በጸጥታ ችግር ምክንያት ከተለያዩ የኦሮሚያ ክልሎች

ክልል ከተሞች ተፈናቅለው በአማራ ክልል በተለያዩ ቦታዎች ተጠልለው የሚገኙ የኅብረተሰብ ክፍሎችን ወደ ቀያቸው የመመለስ ስራ እየተሰራ መሆኑ ተገለጸ። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን እንዳስታወቀው አስተማማኝ ሰላም አለባቸው ወደ ተባሉ አካባቢዎች ተፈናቃዮቹን ለመመለስ እየተሰራ መሆኑን ገልጸዋል። በዚህም

በኦሮሚያ ክልል አስራ ሶስት ዞኖች በመጀመሪያው ዙር ከ500 በላይ አባወራዎችን ወደ ቀያቸው መመለሳቸውንም ገልጸዋል። በኦሮሚያ ክልል የቡሳጎኖፋ ኮሚሽን በበኩሉ ከቅርብ ጊዜ ወዲህ እንቅስቃሴ ባለፈው እስካሁን በተደረጉ ጥረቶችም ከአማራ ክልልም ሆነ ከኦሮሚያ ክልል ተፈናቃዮችን ወደ ቀያቸው ለመመለስ እየተሰራ መሆኑን ገልጸዋል።

ከተፈናቃዮቹ መካከልም የተወሰኑትን መስፍን አድራጌ አነጋግሯቸዋል። ዘገባው እንደሚከተለው ይቀርባል።

መልሶ አደርነኝ ወደ አስራ አምስት ሰዓት መለታለን የተሟላ ንብረት አለን። በዚያ ነበር የሚሰዳነት። እኛ ተወደን ካደግንበት በላይ ኦሮሚያ ክልል ነው። ምን ወደው እም የወለድኩኝ ሀብት የሚያገኘውኝ ኦሮሚያ ክልል ነው። ስሜ በለጠ ይባላሉ። የአምሳ አመት ጎልማሳ ናቸው። ከልጅነት እስከ እውቀት፣ ከስራ እስከ ውጤት፣ ከትዳር እስከ ልጆች ሕይወትን ያጣጣሙት በኦሮሚያ ክልል በምስራቅ ወለጋ ሊሞ ወረዳ ውስጥ መሆኑን ይናገራሉ። ግና በአካባቢው ተከሰተ ባሉት ጥቃት ከስምንት ልጆቻቸው እና ከትዳር አጋራቸው ጋር ተፈናቅለው ወደ አማራ ክልል ምስራቅ ጎጃም ፍኖተ ሰላም ከተማ ከመጡ

ሁለተኛ ዓመታቸው እየተጠጋ መሆኑን ጠቁመዋል። የተሻለ ነዋሪ ነበርኩ የሚሉት አስተያየት ሰጭው ቀን ተቆጥሮ በሚደረግ ልገሳ ህይወትን መምራት ይከብዳል፣ እናም ወደ ነበርንበት ልንመለስ ይገባል ባይ ናቸው። ወንዱም በሙሉ ያቄውም ሰላማዊ ሰልፍ ጠይቀን ነበረ። እኛ ወደ ነበርንበት ቦታ ተመልሰን ወደ ነበርንበት ግብርናችን ተረጅ ከምንሆን ረጅ ብንሆን ይሻላል እኛ ስድስት መቶና ሰባት መቶ ኩንታል የምናመርት ሰዎች በአስራ አምስት ኪሎ ስንዴ ተደርሰን መኖር ስለማንፈልግ ብለን ነው ልናመለክት የምችለን

ብዙ ንብረት ያለኝ መጋዝን ያለኝ ቤት መኖሪያ ሁሉ ነገር ያለኝ ሴቶች እንኳ በቀን ስራ ሰርተው የሚያድሩት እዚህ ሀገር መቀመጥ አይፈልጉም። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጃለም ይህን የተፈናቃዮች ተደጋጋሚ ጥያቄ ለመመለስ የተጀመረ ጥረት ሲሉ የገለጹት እንቅስቃሴ ሰሞኑን ይፋ ሆኗል።

ቀያ ክልል ተፈናቅለው ወደ ክልላችን የመጡ ዜጎቻችን ወደ ቀያቸው ለመመለስ ከሁለቱ ክልል እርሳነ መስተዳድሮች ጋር በተደረገ ውይይትና ስምምነት ሰላም ባለባቸው አስራ ሶስት ዞኖች ላይ ተፈናቅለው የመጡ የኦሮሚያ ተፈናቃዮች ወደ አማራ ክልል የመጡት እንዲመለሱ በሚል ስምምነት ተደርሶ ስራ ተጀምሯል። ተፈናቃዮቹን ወደ ነበሩበት የመመለሱ ጅማሬ ከምስራቅ ወለጋ ሊሞ ወረዳ ተፈናቅለው በፍኖተ ሰላም ከተማ ቤተሰብ ጋር ተጠግተው ለሚኖሩት የልቤ ደምሴ አስደሳች ዜና ሆኖ አልፏል። እኔም እንደተመለስኩ ነው

የቆጠርኩት ነገ እነሱ ዛሬ ተተመለሱ እኛ ደግሞ ነገ እንመለሳለን ብዬ በቃ እንደተመለስኩ ነው። ደስታ የሞስኩ ያን የሰማ ሁለታ በቃ እንደው ተስፋ እንደው እኖራለሁ እንደው ከዚህ በኋላ የሚል ነው። ይሁን እንጂ ተፈናቃዮቹ እንዲመለሱ የተደረጉት በተወሰኑት የኦሮሚያ ዞኖች ብቻ መሆኑ ቅሬታ እንደፈጠረባቸው አልሸሸጉም። ምዕራብ ወለጋ ምዕራብ ወለጋ ና ሶስቶችን ዞኖች ወደኋላ አስቀረ። እኛ ምነዳለን ብለን በጉጉት እየጠበቅን ነበር። እዚህ እየተሰቃየና ያለ ነው ኮሚሽነር

ለዘላለም በበኩላቸው ሲመልሱ ይህ እንግዲህ በአጠቃላይ በኦሮሚያ ክልል የተፈናቀሉ ዜጎችን የመመለስ ሳይሆን አስራ ሶስት ዞኖች ሰላም ያለባቸው ና ተፈናቃዮቹ ቢሄዱ መደበኛ ሕይወታቸው ሊመሩ የሚችሉበት እድል ባለበት አካባቢ ነው። በቀሪ ስምንት ዞኖች ግን አሁንም የኦነክሸኔ ኃይል ያለ ከመሆኑ ጋር ተያይዞ ለመኖር ለመኖርሞቹ ስላልሆነ አስተማማኝ ሰላም በሚኖርበት ጊዜ ወደ ቀያቸው የሚመለሱበት ሁኔታ እንደሚኖር ነው መስማማት ላይ እየተደረሰው እና ይህን ስምምነት መሰረት በማድረግ ነው እየሰራ ነው ያለ ነው ኮሚሽነሩ በአሁኑ ሰዓት አስተማማኝ ሰላም አለባቸው ተብለው ከተዘረዘሩት

አስራ ሶስት የኦሮሚያ ክልል ዞኖች ተፈናቅለው የመጡት አርባ ሺህ እንደሚገመቱ ጠቁመው ይህ ግን የሚረጋገጠው በቅድመ ማጣራት ነው ብለዋል። እስካሁን ድረስ ለእኛ መረጃ ወደ ሰላሳ ዘጠኝ ሺህ አካባቢ የሚደርሱ ናቸው። ነገር ግን ይሄ መረጃ መጣራት አለበት። ምክንያቱም ተፈናቃይ ማን ነው? የተፈናቀሉ ሰዎች ናቸው። ከእርዳታ ከምንሰጠው ቁጥር አንጻር ነው ይህንን ዳታ ያግነው እሱም

የመብታ ኮሚቴ ፎርም ተደርጎ በወረዳ ደረጃ በቀበሌ ደረጃ እያጣራ ያለበት ሁኔታ ነው ያለው። ለመጀመሪያ ዙር ወደ አምስት መቶ አርባ ሁለት የሚሆኑ አባወራዎች ከነ ቤተሰቦቻቸው ወደ ኦሮሚያ ክልል ባለፈው ሳምንት የሄዱበት ሁኔታ አለ። አሁንም ቀሪዎችን እያጣራን የምንልክበት ሁኔታ ይኖራል ማለት ነው። ከኦሮሚያ አደጋ ስጋት ስራ አመራርነት ወደ ቡሳ ጎኖፋ ኮሚሽን የተቀየረው ተቋም ምክትል ኃላፊ ገረመው ኦሊቃ ለአሜሪካ ድምጽ በሰጡት አስተያየት በኦሮሚያ ክልል ውስጥም ሆነ ወደ አማራ ክልል የተፈናቀሉ ሰዎችን የመመለስ ተግባር

ጀመሩን አረጋግጠዋል። በተመሳሳይ ችግር የተፈናቀሉ በአማራ ክልል ብቻ ያሉ አይደለም። ኦሮሚያ ክልል ውስጥም እንደዚሁ አማራ ብሔረሰብ እና ኦሮሞ ብሔረሰብ እንዲሁ አብሮ ተፈናቅሎ አብሮ እየተመለሱም ያሉ አለና በተጓዳኝ ያንንም እየሰራን ነው። ለምሳሌ የአማራ ከሰማንያ አንድ ሺህ በላይ የተፈናቀለው ወደ አምሳ ስድስት ሺህ

በላይ ተመልሰዋል። የኦሮሞም እንዲሁ ከዘጠኝ መቶ ሺ በላይ ተፈናቅሎ ነበረ ወደ መቶ ሰማኒያ ሰባት ሺ ተመልሰዋል። በመረጃ በመለየት ቦታ መሬት ንግድ ቤት

ሆቴል ምናምን ያለው ሁሉ ተለይቶ እንድመጣ እና የመጀመሪያ እርምጃ ለማስጀመር ባለፈው ከግንቦታ ያጀምሮ ያ ነገር እንድከናወን ተደርጓል። እኛ ወደ ዞኖች ሰኝተኛል። በዛ ደግሞ የደረሰበትን ቦታ ያጋጠመውን ችግር እና የተሰጠ መፍትሄ ጭምር እያብራራን እየሰራን፣ ለቀጣይም ደግሞ ጥሩ መነሻ ጥሩ ምሳሌ ስለሚሆን ይሄ ተጠናክሮ ይቀጥላል። ወደ ቀያቸው የሚመለሱት ተፈናቃዮች ተመሳሳይ ችግር እንዳይገጥማቸው ተመልሰው ሲሄዱም የማቋቋም እና የመደገፍ ስራ

ይሰራል፣ ይላሉ ኮሚሽነር ዘላለም። በስምምነት ደረጃና ፕራክቲካሊ የኦሮሚያ ክልልም እየሰሩ ያለ ምንድን ነው? አንደኛ እነዚህ ዜጎች ንብረታቸው የወደመበት ሁኔታ ያለ ከስራ ውጭ ነው የቆዩት። ስለዚህ እነዚህን ዜጎች ቋሚ ህይወታቸውን እስከሚመሩ ድረስ ማቋቋም ያስፈልጋል በሚል ስምምነት ተደርሷል። እስከሚቋቋሙ ድረስ ደግሞ ልክ እዚህ ስናደርግላቸው የነበረውን አይነት ሰብአዊ ድጋፍ እዛ የሚደረግበት ሁኔታ ለመፍጠር ነው። ስለዚህ ንብረታቸው ወድሟል፣ ሀፍታቸው ባክኗል፣ ስራም ሲሰሩ አይደለም የቆዩትና እርሻ ስራ እንቅስቃሴ ውስጥ የሚገቡበትን የማቋቋም ስራ ሁሉ ለመስራት

የሚያስቀምጡ የቡሳ ጎኖፋ ምክትል ኃላፊም ከአመራር ለአመራር ውይይት ባለፈ የህዝብ ለህዝብ ግንኙነት እንደሚደረግ አረጋግጠዋል። የፌዴራል መንግስት ከጉዟቸው ጀምሮ ነው እርዳታ እንዲደረግ አቅዶ የጀመረና ራሳቸውን እስክችሉ ለይተን በዚህ ድጋፍ እናደርጋለን። ያን ብቻ አይደለም ህዝብ ለህዝብ የምለው በተለይ በኦሮሚያ ትልቅ ውጤት የታየበት ነውና፣ ህዝቡ እንድረዳዳ በተለይ የእርሻ መሬት በማዘጋጀት በመደጋገፍ ላይ ትኩረት አድርጎ ህዝቡን ወደተሻለ

ኑሮ ለማሳለፍ ይሰራል ማለት ነው። ከዛ በኋላ ግን ለዘላቂው መፍትሄ መሬታቸውን ላይ እንዲያርሱ ባለው ጉልበት እንዲጠቀሙ የእርሻ መሳሪያ፣ ዘር፣ ሌላም ነገር በሚመለከተው አካል ድጋፍ ተደርጎ ህዝቡም ተረባርቦ የማቋቋም ስራ ይሰራል። ኮሚሽነር ዘላለምም ሆኑ አቶ ገረማው ተፈናቃዮቹን ወደ ቀያቸው የመመለሱ እንቅስቃሴ ከሰብአዊ እና ኢኮኖሚያዊ ፋይዳው ያለፈ ቁም ነገር አለው ባይ ናቸው። አሁን ብሔር ተኮር የሆነ ፖለቲክስ የፈጠረው ወይም ደግሞ ለረዥም ጊዜ

ዛባ ትርክት የፈጠረው የፖለቲካ ውጤት ነው። አሁን ዜጎች መፈናቀል እንዲህ አይነት ህዝብ ለዝግኝነቶችን በማጠናከር በብሔሮች መካከል ቁርሾ ለመፍጠር ሲሰሩ የነበሩ ሀይሎች አጀንዳን በማምከን ለሀገራዊ አንድነት ትልቅ የሆነ ፋይዳ ያለው ስራ ነው ብለን እናስባለን። በአብዛኛው ሀገርን ለማፍረስ የምጥሩት ራሳቸው ተስፋ የሚቆርጡበት ሂደት ነው። ህዝቡ ደግሞ ተስፋን የሚገነባ አብሮ መኖርን

ትልቅ እሴት ያለውን የመገንባት ይህንን የማዳበር የመደጋገፍ በሀገራችን ያሉ ብሔር ብሔረሰቦች ሁሉ አንድና አንድ ናቸው። ህዝብ በፍቅር ተፋቅሮ ተዋዶ በጋራ የመኖር ልምድን እያዳበረ እንዲሄድም ጭምር ማሳያ ነው። ይሄ ዘገባውን ያጠናቀረልን የወሎ ዘጋቢያችን መስፍን አራጌ ነው።

ወደ ተከታዩ ዘገባችን እናልፋለን። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መደበኛ ወይም አፍሪካን አርሚ ዋርም የተሰኘ የተምች ወረርሽኝ በአስር ሺህ ሄክታር መሬት ላይ ችግር እንዳደረሰ ክልሉ

አስታወቀ። የክልሉ ግብርና ቢሮ እንደገለጸው አርሶ አደሮችም ተምቹ በበቆሎ፣ በሩዝ፣ በጤፍና በዳጉሳ ቋሚ ሰብሎች ላይ ጉዳት እንዳደረሰባቸው ነው። የሐዋሳው ዘጋቢያችን ዮናታን ዘግዴዎስ ነው ዘገባውን ያጠናቀረው፤ እንደሚከተለው ይቀርባል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አሸናፊ ክንፉ በክልሉ በአራት ዞኖችና

በአስራሁለት ወረዳዎች መደበኛ ተምች ወይም አፍሪካን አርሚ ወርም የመከሰቱን ተናግሯል። ግንቦት አስራ አራት ጀምሮ ተምች በክልላችን ተከስቷል። ባለፈው ሳምንት ውስጥ በሶስት ሺህ ሄክታር አካባቢ የነበረው በዚህ ሳምንት ውስጥ አስር ሺህ ስምንት መቶ አስር ሄክታር አካባቢ ደርሷል ስፋቱ ይህም በዋና ዋና ሰብሎች ሮቄስ

በቆሎ ዳጉሳ ላይ ነው ቶ የታየው። አልፎ አልፎም በዳውሮ ዞን አካባቢ ሰፋ ያለ መሬት ግጦሽ ሳር ላይ ታይቷል በስፋት ወረሽኙን ለመቆጣጠር በፌዴራልና በክልል መንግስት ጥረት እየተደረገ ነው ያሉት ኃላፊው፣ በክልሉ መጋዘን ውስጥ ነበረ ያሉትን ሶስት ሺህ ሊትር ኬሚካል ጨምሮ ባለሀብቶች ከሚያቀርቡት ጋር ከሀያ ሺህ በላይ ሊትር ኬሚካል የተሰራጨ ነው ሲሉ ተናግሯል። አስራ አራት ሺህ ሊትር ኬሚካል ቀርቧል። ሁለት አይነት ኬሚካል ነው ማለታይና ያዞም የሚባል ኬሚካል ቀርቧል።

ወደ አስራ ሰባት ሺህ ሊትር አገልግሎት ላይ የዋለ ይገኛል። ከዚህ በተጨማሪ ባለ ሀብቶች እየገዙ የሚያስገቡት አለ። ያንን ጨምሮ ከሀያ ሀያ አምስት ሺህ ሊትር በላይ ኬሚካል አቅርቦት አለ። የኬሚካል እጥረት የለም። ግን አሁን ከፍተኛ ስጋት እየሆነብን ያለው ከኛ አጎራባች የሆነው ጋምቤላ ክልል ላይ በስፋት ተከስቷል። በክልሉ የጉራ ፈረዳ ወረዳ አርሶ አደር አቶ ጎቹማ ይሰንብቱ በአካባቢያቸው ካለፈው ሳምንት ጀምሮ የተከሰተው የተምች ወረርሽኝ

በበቆሎ፣ በሩዝ፣ በጠፍና በሌሎችም ቋሚ ሰብሎችና ማሳዎቻቸው ላይ ጉዳት ማድረሱን ገልጧል። በተለይም በክልሉ በሰብል ምርት ይታወቃል ባሉት የበንች ሸኮ ዞን ጉራ ፈርዳ ወረዳ ውልሽኙ በስፋት መታየቱን አርሶአደሩ ተናግሯል። ወዲያውኑ ከተረጨበት አካባቢ ላይ ምናልባት ያው የጉዳቱ መጠን እያለ በመጣ ቁጥር ላይ

እኛም እየተረባረም በግድን ጀምር እንዲገዛ እየተደረገ በአርባ ድጋፍ እየተደረገ እየተረጨ ከተባረው እየቀነሰ የሄደበት አካባቢ አለ። ምናልባት ደንጋ ያለው አካባቢ ላይ በጣም በሩዝ የሚባለውን ሰብል ነው እያጠቃ ያለው። በቆሎ ላይም አልፎ አልፎ ይታያል ግን በቆሎ ልጅ ልጅ ከተባረው በቆሎ ላይ ነው ጉዳት እያደረሰበት ያለው። የተምች ወረርሽኙ የተከሰተው ሰሞኑን በአካባቢያችን በጣለው ካፊያ ዝናብ ነው ያሉት አርሶ አደር ገበየ አማሬ ወረርሽኙን በባህላዊና በዘመናዊ መንገድ ለመከላከል ጥረት የተደረገ ነው ብሏል። ወረርሽኙ

በአሁኑ ወቅት በደረሱ የበቆሎና የሩዝ ሰብሎች ላይ ጉዳት እያደረሰ እንደሚገኝ ገልጸው፣ በዙ ከቀጠለ የምርት መጠን ሊቀንስ እንደሚችልም ስጋታቸውን አስታውቀዋል። ኬሚካሉን በመጠቀምና ያለውን በቃ በዘመናዊም መታገል ነው እኔ ወደፊትም የማስበው እንጂ እና ጀሪው የሚባለው ተባይ ጊዜ አይሰጥም አዝመራውን ለማውደም ማለት ነው እና ስለዚህ ርብርብ የምናደርገው ከመንግስት ግዳይ በሰጡን መሰረት ተከታትለን ለማጥፋት ነው እንጂ ወደፊትም

ቶሎ ይበርዳ ላይ ብዙ ጊዜ ቆያለ ይጣፋል ቻለም ቶሎ። የክልሉ የግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አሸናፊ የተምች ወረርሽኝ ከተሰራጨበት ከአስር ሺህ ሄክታር በላይ ውስጥ በሺህ ሄክታር መሬት ላይ የበቅለውን እህል ማውደሙን፣ ነገር ግን በዚሁ የሚገታ ከሆነ የምግብ ዋስትና ችግር እንደማያስከትል ተናግሯል። አሁን ሶስት ሺህ ሄክታር አካባቢ ላይ አውድሟል ማለት በሚያስብል ደረጃ ነው ያለው። ቅጠሉ ነው ወረዲ በልቶታል።

አንዳንድ አካባቢም ላይ የትሉ እድሜ አለ። በእንግሊዝኛ ሞልት የሚባለው በአማርኛ ገላውን እየገለፈተ እስከ ስድስት ደረጃ ይሄዳል እና አራተኛ ደረጃ ካለፈ ኬሚካል ብረጭም አይሞትም። ያ ነው ችግሩን የሚያባብ እስካሁን ድረስ በሩዝ እና በዳጉሳ ሰብል ላይ በጣም ከፍተኛ ጥቃት እያደረሰ ነው። ሰብ ተቋቁሞ ካገገመ ምርት ይሰጣል። እስካሁን ባለው ወደ ሶስት ሺህ ሄክታር ነው። ሶስት ሺህ ሄክታር ማለት የኢኮኖሚ ጉዳት ይኖረዋል ግን

ይህን ያህል ለእርዳታ የሚደርግ መጠን ላይ አልደረሰም። አሁን የተምቹ ወረርሽኝ የተከሰተው በዝናብ መጠን መዛባትና የሙቀት መጠን በመጨመሩ ምክንያት ነው ያሉት ኃላፊው፣ ተምቹ ከእጩነት ደረጃ አልፎ ወደ ብራብሮ ደረጃ ከደረሰ መቆጣጠር ስለማይቻል ወደ ሌሎች አካባቢዎች ተዛምቶ የከፋ ጉዳት ሊያደርስ እንደምችል ሰግተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም።

ወደ ተከታዩ ዘገባችን እንውሰዳችሁ። የረድኤት ድርጅቶች በምስራቅ አፍሪካ የተከሰተውን ድርቅ አስመልክቶ ጠንካራ ምላሽ የማይሰጥ ከሆነ ለረሃብ የተጋለጡ ሰዎች ቁጥር በመስከረም ወር መጨረሻ ሀያ ሚሊዮን ይደርሳል በማለት በማስጠንቀቅ ላይ ናቸው። ማስጠንቀቂያው የወጣው በቀጠናው አራት የዝናብ ወቅት ያለምንም በቂ ዝናብ መጥቶ

በማለፉ ነው። በአርባ ዓመት ውስጥ እጅግ የከፋው ረሃብ በኢትዮጵያ፣ ኬንያና ሶማሊያ የሚገኙ ሰዎች ለሕይወታቸው ጥገኛ የሆኑበትን ከሰባት ሚሊዮን በላይ የቀንድ ከብቶችን ገድሏል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። ደረጀ ደስታ እንደሚከተለው ያቀርበዋል።

በአንዳንድ የምስራቅ አፍሪካ አካባቢዎች የሚኖሩ የማህበረሰብ አባላት ባለፉት ሁለት አመት ውስጥ ይህ ነው የሚባል ዝናብ ሲጥል አልተመለከቱም። በሰሜን ኬንያ የሚኖሩት የ67 አመቱ የሱፍ ጉሬ በድርቁ የተነሳ 294 ከብቶች የሞቱባቸው መሆኑን ይናገራሉ። አባራ ሀንብሪ ያህል ነመች ሶመሪ ቡልጊት ማ አባር ሲኖኖ ከለኤ

ከብቶች የሚግጡት ሳር እስኪጠፋ ድረስ እንደዚህ ሁሉን ነገር እየጨረሰ ያለማቋረጥ የቀጠለ ድርቅ አይተናናቅም። ፍየሎችና ከብቶችን በሕይወት ለማቆየት ምግብ ልትገዛላቸው ያስፈልጋል። ይሁን እንጂ ታዲያ ከብቶቹ ለማብላት የሚሆንን ገንዘብ ከወዴት ታመጣዋለህ? አንተ ራስህ ሥራ አጥነ ሻሽዋት ሳራፍ በምስራቅ አፍሪካ የዓለም አቀፉ አደጋ መከላከል ኮሚቴ የአስቸኳይ ጊዜ ጉዳዮች ዳይሬክተር ናቸው።

በኢትዮጵያ፣ ኬንያና ሶማሊያ የሚገኙት ከብት አርቢ ማህበረሰቦች ድርቁ ያስከተሉ ጉዳት ከወዲሁ እየተሰማቸው ነው። በሚሊየን የሚቆጠሩት ውሃ፣ ምግብና ግጦሽ ፍለጋ ከቦታ ወደ ቦታ እየተንቀሳቀሱ ነው ይላሉ። ከመቶዎቹ ውስጥ ከ60 እስከ መቶ የሚደርሱት የሕይወታቸው ብቸኛ መድን የሆኑ ከብቶቻቸውን እያጡ መሆኑን እየተመለከትን ነው።

በሺዎች የሚቆጠሩ ሰዎች ቤተሰባቸውን ለመመገብ ከቤታቸው እየተፈናቀሉ ወደ ከተሞች ወይም ሌሎች አካባቢዎች ሲንቀሳቀሱ እያየን ነው። የረድኤት ድርጅቶች እንደሚሉት እንደ ኤሮፓ አቆጣጠር ከ2021 አጋማሽ ጀምሮ በሶማሊያ ከሚገኙ ከብቶች አንድ ሶስተኛ የሚሆኑት አልቀዋል። በኢትዮጵያና ኬንያም እንዲሁ 3.6 ሚሊዮን ከብቶች ሞተዋል።

አሊዮና ሰየንኮ የዓለም አቀፍ ቀይ መስቀል የቀጠናው ቃል አቀባይ ናቸው። እሳቸው እንደሚሉት ከሶስት አገሮች እጅግ የተጎዳችው ሶማሊያ ናት። ለአስርተ ዓመታት የቆየ ግጭት በድርቁ ለተጎዱትም ሆነ ለረድኤቱ ድርጅቶች ችግሩን የተወሳሰበ እንዲሆን አድርጎባቸዋል። አሁን ያለውን ሁኔታ እንደሚከተለው ይገልጹታል።

የሚያስፈልገው ነገር እጅግ ከመጠን በላይ ነው። አንዳንድ ጊዜ ሰዎቹን ዝም ብለ ስትመለከት ሁሉንም ነገር ያጡ ተፈናቃዮች ናቸው። የሚያስፈልጋቸው ነገር እጅግ መሰረታዊ በመሆኑ የሚፈልጉትን ነገር እያገኙ ነው ለማለት አይቻልም። በዛ ላይ የምንነጋገረው በጣም ለረጅም ጊዜ ስለቆየው ቀውስ በመሆኑ በተወሰነ ደረጃ

ለጋሾችም የታከታቸው ይመስላል። በተለይ ለሰብአዊ እርዳታ የሚሆን ገንዘብ ለማግኘት ያለው ውድድር ከፍተኛ በሆነ ጊዜ አስቸጋሪ ውሳኔዎችን መምረጥ የግድ ይሆንብናል።

የአስቸጋሪ አየር ጥባይ የምግብና የነዳጅ ዋጋ መናር የሰብአዊነት ስራው ለሚቀጥሉት ወራት እጅግ አስጨናቂ እንዲሆን አድርጎታል። የተባበሩት መንግሥታት የሰብአዊነት ድርጅት ኦቻ እንደሚለው ሶማሊያ ለከፍተኛ የረሃብ አደጋ የተጋለጠች ሲሆን 80 ሺህ የሚሆኑ ሰዎች እጅግ በጠና ረሃብ እየተሰቃዩ ነው።

የረድኤት ድርጅቶች በሶማሊያ በርካታ ቤተሰቦች ምግብና ሌሎች መሰረታዊ ነገሮችን እያጡ ነው ይላሉ። የኦቻ ባለስልጣናት ባለፈው ማክሰኞ እንደተናገሩት በሶስቱ አገሮች የተመጣጠነ ምግብ እጥረት በአደገኛ ሁኔታ እየተከሰተ በመሆኑ በሕጻናት ሕይወት ላይ አጣዳፊ አደጋን ደቅኗል።

እስካሁን የተባበሩት መንግስታት የረድኤት ድርጅቶች በድርቁ በተጠቁ አካባቢዎች 6.5 ሚሊየን የሚቆጠሩ ሰዎች ዘንድ በመድረስ ምግብ፣ ውሃና የጤና አገልግሎቶችን መስጠታቸውን ገልጸዋል። ይሁን እንጂ በሚቀጥሉት ወራት ተጨማሪ ገንዘብና ምግብ የሚያስፈልግ መሆኑን አስጠንቅቀዋል።

የዜናና የትንታኔው መጽሔት የሚተላለፍበት ክፍለ ጊዜ ተጠናቆ ወደ ሁለተኛው አጋማሽ ቅንብራችን አልፈናል። እየተከታተላችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን።

የዩኤስሲአይዲ ተኪ ለተባለ መስማት የተሳናቸው ሴቶች የመሰረቱትን የወረቀት ቦርሳዎች

አምራች ድርጅት 550ሺህ ዶላር የገንዘብ ድጋፍ አድርጓል። ድጋፉን ያደረጉት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ሲሆኑ ድጋፉ የተደረገውን በአዲስ አበባ በሚገኘው ድርጅቱ የአካባቢ ብክለትን ለመከላከል እንዲሁም አካል ጉዳተኞችን የስራ እድል የሚያገኙበትን መንገድ ለ

ማበረታታት የጀመረውን ስራ ለማጠናከርና ለማበረታታት መሆኑም ተገልጿል። በቀጣዮቹ ሶስት አመታትም ለሁለት መቶ መስማት የተሳናቸው ሴቶች የስራ እድልም ይፈጥራል ተብሏል። በዩኤስአይዲ የተደረገው ድጋፍ በመደበኛ ውድድር የስራ እድል ለማግኘት የሚፈተኑ መስማት የተሳናቸውን ዜጎች

ከመጥቀምም ባለፈ ስራቸውን ለማጠናከር እንደሚረዳ የተኪ የወረቀት ቦርሳዎች ማምረቻ ድርጅት ሰራተኞችና ኃላፊዎች ገልጸዋል። ኬኔዲ አባተ ዘርዝራለሁ።

ከስድስት ዓመታት በፊት በአንዲት መስማት የተሳናት የፈጠራ ባለሙያ አነሳሽነት ነው የተመሰረተው ተኪ የወረቀት ቦርሳዎች ማምረቻ ድርጅት። ለአካባቢ ጠንቅ የሆነውን የላስቲክ ዕቃ መያዣ ወይም ፔስታልን በወረቀት ቦርሳዎች መተካት አላማው ሲሆን፣ ተኪ የሚለው የድርጅቱ ስያሜ መነሻም ይኸው አላማው ነው። መስራቿን ጨምሮ በሦስት ሰራተኞች ስራ የጀመረው ድርጅቱ

አሁን ላይ ለበርካታ መስማት የተሳናቸው ሴቶች የስራ ዕድል ፈጥሯል። በድርጅቱ ከሚገኙ ሰላሳ ሰባት ሰራተኞች መካከል ከአንዱ በስተቀር ሌሎቹ ሴቶች ናቸው። ከሴቶቹ የተወሰኑት የትርጉምና መሰል ስራዎችን የሚሰሩ ሲሆኑ፣ አብዛኛው ግን የወረቀት ቦርሳውን በማዘጋጀት ስራ ላይ የተሰማሩ ናቸው። ስሜ አስናቀች ይባላል። መስማት የተሳነኝ ነኝ። እዚህ ተኪ ነው የምንሰራው። ትምህርቴን ከጨረስኩ በኋላ ተመርቄ ነበረ በጸጉር ሙያ

ነገር ግን ስራ ብፈልግ ማንም ሰው ቆይ ቆይ ነው የሚሉኝ፣ የስራ እድል የለም። ቤት ነበር የተቀመጥኩት። ታኪን ስሰማ ግን ወዲያው መጣውኝ። እስካሁን እዚህ ነው ያለሁት። በጣም ደስተኛ ነኝ። በፊት ትምህርቴን ያስተማሩኝ ያረዱኝን ቤተሰቦቼን አሁን ስራ ስላገኘው እነሱን መርዳት እችያለሁኝ። በተጨማሪ እኔ ልጅ አለኝ። ልጄን ማስተዳድራለሁኝ። የመጀመሪያው ለመስማት ይሳናቸው በጣም ይጠቅማል። ስራ ከሌለ ወዴት ይሄዳሉ? መስማት ይሳናቸው መሄጃ የለንም።

በቤት ውስጥ ደግሞ ብዙ ተጽዕኖም አለ። ብዙ ከክለ ሀገር ትምህርት የሌላቸው መስማት ይሳናቸው አሉ። እዚህ መጥተው ትምህርት ከጨረሱ በኋላ ተመልሰው ዘሄዳሉ። የሚረዳቸው የለም። ትምህርት ከጨረሱ በኋላ እዚህ ተኪ ግን ስራ እድል ሲያገኙ በጣም ደስተኛ ናቸው። በርካታ ደንበኞች ያሉት ተኪ የወረቀት ቦርሳዎች ማምረቻ ድርጅት እስካሁን ሁለት ሚሊዮን ያክል ቦርሳዎችን አምርቶ ለገበያ ማቅረቡን የድርጅቱ መስራችና ምክትል ስራ አስኪያጅ የሆነችው ሚሚ ለገሰት ገልጻለች።

ታኪ የተመሰረተው ወደ ሰባት አመት አካባቢ ይሆናል። እስካሁን ደግሞ ወደ ከሁለት ሚሊዮን የሚጠጉ ቦርሳዎችን ሰርተን አሰራጭተናል። በቀን ያው የምናመርተው እንደ ሳይዛችን ይወሰናል። ሰባት አይነት አለ። ለምሳሌ ትልቁን እስከ አንድ ሺህ እንሰራለን። ትንንሹን ደግሞ እስከ ሺህ አምስት ድረስ በቀን ይመረታል። አሁን ላይ ደንበኞቻችን በጣም ደስተኞች ናቸው ከኛ ጋር ምክንያቱም እዚህ ሲመጡ

ያዩናል። በቀጥታ አንዳንዱ የሚሰማው የሚያለቅስ ሁሉ አለ በስራችን ምክንያቱም ያለብንን ችግሮች ስለሚረዱ። በአሁን ወቅት ጎተራ አካባቢ በሚገኘው ጠባብ የማምረቻ ክፍሉ ውስጥ

ስራውን በማከናወን ላይ የሚገኘው ተኪ በቀጣዮቹ ሶስት ዓመታት ስራውን በማስፋፋት መስማት ለተሳናቸው በመቶዎች የሚቆጠሩ ሴቶች ዘላቂ የስራ እድል መፍጠር የሚያስችለውን ድጋፍ ከዩኤስአይዲ አግኝቷል። ዩኤስአይዲ ለዚሁ ተግባር የ5500 ዶላር የገንዘብ ድጋፍ ያቀረበ ሲሆን ድጋፉን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬስ ጄኮብሰን በስፍራው ተገኝተው ይፋ አድርገዋል። አምባሳደር ጄኮብሰን ድጋፉን ይፋ ካደረጉ በኋላ በሰጡት አስተያየት የአካባቢ ጥበቃ

ሰላም ታሳቢ ባደረገ መልኩ በአካል ጉዳተኞች የሚከናወነው ዘላቂ የኢኮኖሚ ስራ እንዳስደነቃቸው ገልጸዋል። እዚህ ተኪ በመገኘቴ በጣም ደስተኛ ነኝ። ይህ ድንቅ በማህበር የተያዘ ድርጅት ነው። እዚህ በሚሰራው ስራ በጣም ተደንቅ ያለሁ ይህ ድንቅ ድርጅት

ለተጨማሪ 200 መስማት የተሳናቸው ሴቶች የስራ እድል ለመፍጠር የሚያስችል የገንዘብ ድጋፍ በማድረጉ ኩራት ይሰማኛል።

ድርጅቱ በአዲስ አበባ ለዘላቂ የኢኮኖሚ ልማትና የአካባቢ ጥበቃ አስተዋጽኦ በማድረግ ላይ ነው። ምክንያቱም የፕላስቲክ ቦርሳዎችን በወረቀት ቦርሳዎች ለመተካት እየሰራ ነው። መስማት የተሳናቸውን ጨምሮ አካል ጉዳተኞች ለኢኮኖሚ ምን ማበርከት እንደሚችሉ የሚያሳይ ነው። እዚህ ያየሁት መቻልን

እናት የሆኑ የተመረቁና ለአካባቢ ተስማሚ በሆነ መንገድ የግሉን ኢኮኖሚ ለማሳደግ የሚጥሩ አቅም ያላቸውን ወጣት ሴቶች ነው። ይህ ለእኔ በጣም አበረታች ነው። መስማት የተሳናቸው ሴቶች ስራ የማግኘት እድላቸው የተመናመነ መሆኑን የምትገልጸው የድርጅቱ መስራችና ምክትል ስራ አስኪያጅ ሚሚለገሰ የዩናይትድ ስቴትስ ድጋፍ ከዚህ አንጻር ተስፋ ሰጭ መሆኑን ትገልጻለች። ተኪዚ ብዙ ለፍተናል፣ ታግለናል። ምንም አይነት ድጋፍም አልነበረም

ተስፋ ም አልነበረው። ነገር ግን ተስፋ አልቆረጥንም። እስካሁን ድረስ ለጠና ስለጠነከሩ ሙሉ ተኪዎችን ማመስገን እፈልጋለሁ። ሌሎች ብዙ መስማት የተሳናቸው ቤት የተደበቁ አሉ። የስራ እድል የሌላቸው።

ስለዚህ በዚህ ድጋፍ ለነሱ የስራ እድል መፍጠር ከዛ ደግሞ ህይወታቸውን መቀየር እናቶች፣ ወጣቶችን ቆንጆ ህይወታቸውን መለወጥ እንፈልጋለን። በጣም ነው የምናመሰግነው ዩኤስኤድና የአሜሪካ ህዝቦችን በጣም ማመስገን እንፈልጋለን። በጣም ደስተኛ ነኝ። ወይዘሮ ትዕግስት አለማየው ደግሞ በተኪ የወረቀት ቦርሳዎች ማምረቻ የፕሮጀክት ኃላፊ ነች። ፕሮጀክቱ ለሶስት አመት ሶስት አመት የሚቆይ ፕሮጀክት ነው። ሶስት አመት ውስጥ

የተለያዩ አክቲቪቲዎች ይኖሩናል። በዋናነት ግን አራት በጣም አስፈላጊ የሆነ ነገሮች አሉ። የመጀመሪያ የስራ እድል መስጠት ነው። መስማት የተሳናቸው ሴቶች፣ ወጣቶች፣ አካል ጉዳተኞችን እነሱ የስራ እድል መፍጠር ነው። የስራ እድል ስንፈጥር ደግሞ ዘላቂነት ያለው መሆን አለበት። ያንን አላማ ያደረገ ማለት ነው። ሁለተኛው በትምህርት ላይ ደግሞ ተጽዕኖ መፍጠር

ሶስተኛው ደግሞ የኢንቫይሮንመንታል የአካባቢ ብክለትን መቀነስ እንሰራለን ማለት ነው። ተኪ ፔፐር በኢትዮጵያ ብቻ ሳይሆን በሌሎች በአፍሪካ በዓለም ሀገራት ላይ ተስፋፍቶ ስራችን እንዲታይ የምንሰራበት የፕሮጀክት እቅድ ነው ማለት ነው። በአዲስ አበባ ጎተራ አካባቢ የሚገኘው ይህ ተኪ የወረቀት ቦርሳዎች ማምረቻ

የአካባቢ ብክለትን ለመከላከል እንዲቻል የፕላስቲክ እቃ መያዣዎችን ለአካባቢ ተስማሚ በሆኑ የወረቀት ቦርሳዎች መተካትን ዓላማው አድርጎ በመስራት ላይ የሚገኝ ነው። ከዚህም ባለፈ ይህ ማምረቻ መስማት ለተሳናቸው የስራ እድል መፍጠርን ዓላማው አድርጓል። በአሁኑ ወቅት የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ ይፋ ያደረገው

550000 ዶላር ደግሞ ይህ ፕሮጀክት በቀጣዮቹ 3 ዓመታት ለ200 መስማት የተሳናቸው ተጨማሪ የስራ እድል እንዲፈጥር የሚያስችል ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባችንን ውሰዳችሁ።

ከአሜሪካ ድምፅ ጋር ቆይታ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ሰሞኑን የተጀመረው የፋይፍ ጂ ቴክኖሎጂ ወይም አምስተኛው ትውልድ የሞባይል ቴክኖሎጂ በኢንተርኔት ከፍተኛ ባንድ ለሚፈልጉ ሰዎች ስራቸውን ለማከናወን የሚያስችል በመሆኑ በአገር አቀፍ ደረጃ ኢኮኖሚው ላይ ትልቅ

አስተዋጽኦ እንደሚያበረክት ተናግረዋል። የኢንቨስትመንት አማካሪ የሆኑት አቶ ሚሊዮን ክብረት ደግሞ ቴክኖሎጂው ለኢንቨስትመንት ስራዎች መፋጠን ትልቅ አስተዋጽኦ ይኖረዋል ብለዋል። ለዛሬ ሐሙስ የሳይንስና ቴክኖሎጂ መሰናዷችን የተዘጋጀ ዘገባ ነው። ገብረ ሚካኤል ገብረ መድን ነው ያነጋገራቸው፣ እንደሚከተለው አጠናቅሮታል።

ይህ በዓለም ዙሪያ በፈረንጆቹ አቆጣጠር በ2019 እንደጀመረ የሚነገርለት የአምስተኛ ትውልድ የሞባይል ኔትወርክ ከዚህ ቀደም 75 ሀገራት ተግብረውታል። ኢትዮጵያ ደግሞ ከአፍሪካ ስድስተኛ ሀገር በመሆን ይህን ዓለም የደረሰበትን ቴክኖሎጂ በቅርቡ አስጀምራለች።

የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ለአሜሪካ ድምፅ እንደተናገሩት ይህን ቴክኖሎጂ ማስጀመር ያስፈለገበት ምክንያት በኢትዮጵያ ለኢንዱስትሪ ልማት አስቻይ ሁኔታ ለመፍጠር ነው። በተለያየ ኢንዱስትሪ ላይ ተሰማርቶ ላሉ የመንግስትም መንግስት ላይ ላልሆኑ ተቋማትም ቴክኖሎጂውን ተጠቅመው መፈናጠር እንደሚችሉ፣ እድገትን ማምጣት እንደሚችሉ ለማሳየትም ጭምር ነው ያመጣነው። ቅርብነን ሩቅ አይደለንም። ቴክኖሎጂው የሚሰጠንን ጠቀሜታ

ወይም የሚፈጥርልን አስቻይ ሁኔታን በቅርባችሁ አለ ተግባራዊ ለማድረግ ኢትዮጵያ ከዛ የራቀች እንዳልሆነች በተግባር ደግሞ ማሳየትም ስለነበረብን ስለዚህ ይሄ እንደምታው ለኢትዮ ቴሌኮም ለተስ ወይም ደግሞ ዓለም መጨረሻ የደረሰበትን ቴክኖሎጂ ተግባራዊ አድርጎ መጠቀም እንድንችል ለደንበኞቻችን ማስቻሉ ብቻ ሳይሆን እንደ ሀገርም

አንድ አስቻይ ሁኔታ ፈጥረናል ማለት ነው። የአምስተኛው ትውልድ የኔትወርክ ቴክኖሎጂ ከአራተኛው ትውልድ የሚለየው በኢንተርኔት ፍጥነቱ ሲሆን ፋይሎችን የመጫን የማውረድና የማስተላለፍ ፍጥነቱ በመቶ እጥፍ ይበልጣል። በሰከንድ አስር ጊጋባይት ፍጥነት እንዳለው የሚነገርለት ይህ የኔትወርክ ቴክኖሎጂ ከአራተኛው ትውልድ ጋር ሲነጻጸር በአንድ ቦታ በርካታ የመገናኛ መሳሪያዎችን ለማገናኘትም ያስችላል ይላሉ ስራ አስፈጻሚዋም። በአራተኛው ትውልድ በአንድ ቦታ ላይ ብዙ ዲቫይሶችን

በአንድ ጊዜ ኮኔክትድ ማድረግ ኮንጀስትድ ያደርገዋል። ስለዚህ መረጃውን እርስ በርስ ለመቀባበል አዳጋች ይሆናል ማለት ነው። ፋይፍ ጂ በአንድ ኪሎ ሜትር ላይ እስከ አንድ ሚሊየን ዲቫይሶች ኮኔክት ማድረግ ይችላል። ዌራዝ ፎር ጂ መቶ ሺህ ነው ኮኔክት ያደረገ ነበር። የባንድዊድዝ እና የሚሊየንስ ኦፍ ዲቫይስ በአንድ ኪሎ ሜትር ኮኔክት ከማድረግ ባሻገር ትልቁ ቁም ነገር ከፋይፍ ጂ ጋር ስናነሳ ላተንሲ ነው። ሪል ታይም የምንለው ኒርሊ ሪል ታይም

ሪስፖንስ አለው ማለት ነው። የአምስተኛ ትውልድ የኔትወርክ ቴክኖሎጂው በዚህ ከፍተኛ ፍጥነት በአብዛኛው ተጠቃሚ የሚያደርገው ድርጅቶችን፣ ተቋማትን፣ የልማት ዘርፎችንና ኢንዱስትሪዎችን ነው። ፋይቭ ጂ ለተቋማት፣ ለኢንዱስትሪዎች ምንድን ነው የሚጫወተው ካለ በጣም ላትንሲው ወይም ደግሞ ሪያክሽን ታይሙ የምንለው ኮሚኒኬት የሚያደርግበት መረጃ ሰጥቶ የሚቀበልበት ዲሊያንስ ምንለው ወይም ላትንሲ እንለዋለን በሴክተሩ ቋንቋ ከአንድ ሚሊ ሰከንድ ያነሰ ነው።

ይሄ ማለት ለማስረዳት እንዲመቸን ከአይናችን ብሊንክ ወይም ከሰው ልጅ ሪያክሽን ያነሰ ነው። ስለዚህ ያ ማለት ምን ያህል ሪሞት ሪያሊቲን እውን እንደሚያደርግ ቨርቹዋል ዎርኪንግ ከኮቪድ በኋላ እንዳያችሁት ነው። ምንም እንኳን ፎርጂ የራሱና አድቫንስድ ፎርጂ አራተኛ ትውልድ ትልቅ ሚና ተጫወቷል። በነገራችን ላይ ለኮቪድ ወቅት ሰዎች ከቤታቸው ካሉበት ሆነው መስራት እንዲችሉ እንዲማሩ ትልቅ እድል የፈጠረ ነው ይህንን

ቴሌኮንፈረንስ ወይም ደግሞ የቪዲዮ ኮንፈረንስ ሌላ ስቴፕ ደግሞ የሚወስድ ነው ፋይፍ ጂ የሚሆነው ማለት ነው። ኖት ኦንሊ ኮሚኒኬሽን ማድረግ ስብሰባዎችን ማድረግ ብቻ ሳይሆን ከተለያየ ዓለም ላይ ሆኖ አንድ ክፍል ውስጥ እንዳለ ሆኖ ስራዎችን መስራት ዲዛይን ሊሆን ይችላል። አንድ ክፍል ውስጥ ሆኖ አብሮ በጋራ በቲም እየሰራ አሲም እስከሚያደርገው ድረስ መስራት የሚችልበትን ፍጥነትና

ፍጥነት ከሪአክሽን ጋር ከላተንሲ ጋር አድርጎ ነው የመጣው ፋይፍጂ ማለት ነው። ቴክኖሎጂው ቀደም ሲል ለተለያዩ ስራዎች እንቅፋት የነበረውን የኢንተርኔት ፍጥነት ችግርን በመቅረፍ ረገድ ትልቅ አስተዋጽኦ እንደሚያደርግ የኢንቨስትመንት አማካሪው አቶ ሚሊዮን ክብረት ይገልጻሉ። ብዙዎቹ ወደ ኢትዮጵያ የሚመጡ እንዲሁም ሀገር በቀል የሆኑ ድርጅቶች የሚያጋጥማቸው አንደኛው ችግር የኢንተርኔቱ ሊሚትድ መሆን፣ የተወሰነ መሆንና እንደ ልብ ባለማሰራት ነው እና አንደኛው የፋይፍጂ ጠቀሜታ ምንድን ነው

የኢንተርኔቱን ዳውንሎድ የማድረግ ስፒድ በጣም ስለሚጨምረው እስከ ዛሬ ስንጠቀምበት የነበረውና እና እስከ ዛሬ ኮምፕሌን ስናደርግ የነበረውን ነገር ያቀልላል ብለን እንጠብቃለን። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የአምስተኛ ትውልድ ኔትወርክ አገልግሎት እንደ ጤና፣ ግብርና፣ ትምህርትና ኤነርጂ ያሉ ዘርፎች ስራዎቻቸውን ለማቀላጠፍ እንደሚያግዛቸው ተናግረዋል። አንዳንድ ሕክምናዎች በሀገራችን የሌሉ

ወይም ደግሞ በጣም ውድ ከመሆናቸው የተነሳ ደግሞ ሰዎች ሕክምና ወዳለበት ለመሄድም የሚቸገሩበት ነው። ፋይቭ ጂ አንድ ለዓለም ካመጣው ነገር አንዱ ለምሳሌ ሪሞት ሰርጀሪ፣ ታካሚው ባለበት ቦታ ሆኖ ባለበት ሀገር ሆኖ በጣም እውቅ የተባለ ባለሙያን ከሆነ ዓለም ላይ ከሌላ ኮንቲነንት ሪሞትሊ ሕክምና ሊያደርግለት ይችላል። በግብርናው ተመሳሳይ እንደ ኢንዱስትሪ

እየወሰድ እንደ እንደ ሴክተር እየወሰድ ማለት ነው ብናይ ለምሳሌ ለተባይ መርጫ ከሪሞት ሆነን ኢፌክቲቭ ሆነን ልንረጭበት እንችላለን። ወይም ደግሞ ለመስኖ ኋላ ማጠጣት እንደዚሁ ልንጠቀምበት እንችላለን እና ኦቶሜትድ በሆኑ የአግሪካልቸር ስራዎች ላይ ደግሞ ማሽናዎች ላይ ሴንሰሮችን በመግጠም የተሻለ የልድ የሚገኝበት ወይም ምርት የሚገኝበትን

ማምጣትን እንችላለን። የኢንቨስትመንት አማካሪው አቶ ሚሊዮን ክብረትም ቴክኖሎጂው አካላዊ እንቅስቃሴን በመቀነስ በትንሽ ጉልበትና የሰው ኃይል ብዙ ስራዎችን ለማከናወን ስለሚያስችል ምርታማነትን ያሳድጋል፣ የስራ ውጤታማነትንም ይጨምራል ይላሉ። ብዙ ጊዜ በኢንተርኔት ሊያልቅ የሚችለው ነገር የግድ ከአንድ ቦታ ወደ ሌላ ቦታ በመሄድ ጊዜን ታጠፋለህ፣ ጉልበት ታጠፋለህ፣ ገንዘብን ታጠፋለህ፣ ነዳጅና ለሌላው ነገር

የተወሰኑ ነገሮች ውስጥ ፊዚካል የሆነ አካላዊ የሆነ እንቅስቃሴ የሚፈልጉ የጥቂት ነገሮች ውጪ ውጭ አብዛኞቹ ነገሮች በኢንተርኔት ስብሰባዎችን ጨምሮ ማለት ነው በኢንተርኔት እየተካሄዱ ይገኛል። ይሄ ደግሞ ብዙ ኢኮኖሚውን በተመለከተ ብዙ የኢኮኖሚ ቁጠባ ያካሂዳል ያካሄዳል። ምክንያቱም በአሁኑ ጊዜ ነዳጅ በጣም ተወደዋል። የሰዎች እንቅስቃሴ ደግሞ በጣም ውድ እየሆነ በመጣበት ጊዜ በኢንተርኔት ነገሮችን ማድረግ ጊዜም ገንዘብም

በጣም ቆጣቢ ነገር ነው። ኢትዮ ቴሌኮም ይህን አገልግሎት ለማስፋት ለዚህ አጋዥ የሆኑ ኢንቨስትመንቶችን የማሳለጥ በህብረተሰቡ ዘንድ ስለ አገልግሎቱ ግንዛቤ የመፍጠርና ተጠቃሚዎችን የመለየት ተግባራት እንደሚከናወኑ ተናግረዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድኅን አዲስ አበባ

የሳይንስና ቴክኖሎጂ መሰናዷችንን ነበር ያስደመጥናችሁ። ወደ ተከታዩ ዘገባችንን ውሰዳችሁ ወደ መቀሌ ሮሚናት አደባባይ።

በመቀሌ ከተማ ሮማናት አደባባይ ላይ የኢንተርኔትና የስልክ አገልግሎት ባለመኖሩ በክልሉ የነዋሪዎቹን ፍላጎት መረጃ የማግኘት ጥማት ለማሟላት በመሀል ከተማዋ ላይ ላፕቶፕ ኮምፒውተርና ተንቀሳቃሽ ስልክ ይዘው የማህበራዊ ሚዲያ ወይም የአንዳንድ ሚዲያዎችን የስክሪን ቅጂ በመያዝ በኢንተርኔት የሚተላለፉ መረጃዎችንም ለተጠቃሚዎች የሚሸጡ

ወጣቶችን እናስተዋውቃችኋለን። ሙልጌታ አጽባህ ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል።

አታክልት ምሩፅ ይባላል። በመቐለ ዩኒቨርሲቲ በኤሌክትሮሜካኒካል ኢንጂነሪንግ በዲግሪ መመረቁ ይገልጻል። ከባለፈው ዓመት ጀምሮ ደግሞ በየቀኑ የሚወጡ መረጃዎች ለሰዎች በመሸጥ እንደሚገኝ ተናግሯል። በትግራይ ክልል ጦርነቱ ከተጀመረ ወዲህ የኢንተርኔት አገልግሎት ባለመኖሩ በኢንተርኔት የሚገኙ መረጃዎች በመቀለ ከተማ ሮማናት አደባባይ እየሸጠ እንደሚገኝ ገልጿል። የኢንተርኔት አክሰሱ በዚህ በፖለቲካል ችግሩ ምክንያት ከተዘጋብ ተጀምሮ ያለንበት ይህን ስራ

የሚያከፋፍላሉ ማለት ሁሉም አንዳንድ ኢንተርኔት የሚያገኙ እንትን ቢሮዎች ሊኖር ይችላሉ አይደል? የሚያመጡልን አሉ። ሪሶርስ አለ። ያው በቪዲዮዎቹ ያለውን ይዘቱ በሶሻል ሚዲያ የሚተላለፉ ስክሪንሻቶች አሉ፣ እነሱ ይወስዳሉ። ቪዲዮዎችም አሉ በሳተላይት እና በዩቲዩብ የሚተላለፉ ኢንፎርሜሽኖች ከነሱ ነው። እነሱ ይዘቱ እኛ የምንሸጠው እሱን ነው ይዘቱ ያው

ባለው በጊዜ የተፈጠረ ያለው ፖለቲካል እንትን ይዘታቸው እንደሱ ነው። መተንተን ነው፣ ትንታኔ ነው። ከዛ ሰዎች ይወዷቸዋል በብዛትም ይወስዷቸዋል። ስለ ፖለቲካል እንትን የሆነ ብዙ ስለ መጪዋ ትግራይ የሚገልጽ ነገር ስለሆነ ብዙ ተንታኞችም አሉ። በዚህ በጊዜው ምክንያት የተፈጠሩ ፖለቲከኞችም ስላሉ እነሱ እኛ እናመጣቸዋና ካከፋፋዮቹ

ከዛ እነሱን ይወስዳሉ። በጣም ነው የሚወዷቸው ማህበረሰቡ። ሀጎስ ገብረ ኪዳን የተባለ ሌላው በዚህ የቪዲዮና የፌስቡክ ስክሪን ቅጂ ሽያጭ የተሰማራ ወጣት በበኩሉ ግልጋሎት ነው የምሰጠው። ግልጋሎቱ ደግሞ ስክሪን ሻት አለ፣ የፌስቡክ ስክሪን ሻት እና የተለያዩ የሚዲያ አውታሮች አሉ። ቪዲዮዎች ማለት ነው፣ አጫጭር ከዩቲዩብ የወረዱ

አሉ እንደ ኢቴ ፎሮም ምናምን እንደዛ አይነት ነገር ነው የምንሸጠው። አቻ ላይ የማመጣው ከአንድ አከፋፋይ ነው የማመጣው፣ ግን ዋናው ሶርሱ ግን ከሳትላይት የሚጠቀሙ ካምፓኒዎች አሉ። እዚህ አንዳንድ ካምፓኒ ከእነሱ ነው የሚወጣው፣ ሾልኮ ነው የሚወጣው። ሶ በዛ ምክንያት ነው የሚመጣው። እኛ የምንሸጣቸው መረጃዎች ይዘቻቸው ፖለቲካዊ ነው፣ ስለ ጦርነት ነው የሚያወሩ። ስለሌላ ነገር ባለው ሁኔታ ሰውም አይፈልግም ሚዲያዎቹም የሚያወሩ ስለ ጦርነት ነው

ይዘታቸው አብዛኛው ፖለቲካና ጦርነት ነው ስላለው ሁኔታ ማለት ነው። ሀጎስ በየቀኑ ከ30 እስከ አርባ ለሚሆኑ ደንበኞች እንደሚሸጥ ተናግሯል። አስር ብር አውጥተው መግዛት የማይችሉ ሰዎች ደግሞ በነጻ እንደሚሰጥ ነው የተናገረው። በመረጃ ሽያጭ ለዕለት ጉርሻ ማሟያም እንደሚያገኝ ነው የገለጸው። አንድ ፓኬጅ ከእንደየ ሁኔታ ነው እንደሚመጣልን ነው ከአስር እስከ

ሃያ አምስት ምናምን የሚሆኑ ቪዲዮዎች አሉት እና ስክሪን ሻት አለ። የተለያየ ቪዲዮ ነው የሚይዘው፣ ከዩቲዩብ የተጫኑ የወረዱ ቪዲዮዎች እና ከሳትላይት ቴሌቪዥን ሳትላይት የለው ሰው ይገዛል። አንዳንዴ ሰው ለአንድ ፓኬጅ እኛ የምንላት ፎልደር ነው የምንላት አንድ ፎልደር ነች። ለእሷ አስር ብር ነው የሚሸጣት። በየ መንገዱ ነው የምታገኘው። እነዚህ ስክሪንሻትና የሚሸጡ ልጆች ታገኛለ። በየጎዳናም እንደኔ ጎዳና የሚቀመጡ አሉ። ቤት ክፍቶም የሚሰራ ብዙ ስላለ ኦልሞስት የነበረን ከስተመር

ወደ ሌላም የተዛወራለ በወቅታዊ ፖለቲካዊ ጉዳዮች የሚወጡ ይሁኑ በየቀኑ የሚታተሙ ቪዲዮዎች በወጡ በሁለተኛ ቀን

እንደሚደርሳቸው ነው ወጣቶቹ የተናገሩት። በመቀለ ጎዳናዎች ወጣቶች ላፕቶፕ ዘርግተው ወይም ሞባይል በመያዝ እነዚህ መረጃዎች መሸጥ ተለምደዋል። ፊልምና ሙዚቃ ይሸጥባቸው የነበሩ ቤቶች ደግሞ እነዚህ የፌስቡክ ስክሪን ቅጂ እንዲሁም ቪዲዮዎች የሚሸጥባቸው ሆነዋል። እነዚህ መረጃ ገዝተው መጠቀም የማይችሉ ሰዎች ደግሞ በሙዚቃ ቤቶች በር ሰብሰብ ብሎ በድምጽ ማውጊያ የተከፈቱ የዜና አውታሮች ሲሰሙ ማየት ተለምደዋል። ኪሮስ ኃይለስላሴ የተባለ ከነዚህ ወጣቶች መረጃ

እንደሚገዛ የገለጸልኝ አስተያየቱ እንዲህ አጋርቷል። ኢንተርኔትም ይሁን የሌላ ሚዲያ አክሰስ ስለሌለ ተዘግተን ስላለን ሚዲያ የሚዲያ እንትኖች እንገዛለን። ስክሪንሻትም አለ የፌስቡክ ከዛ በቪዲዮ መልኩ የሚሰራጩ አንዳንድ የሚዲያ እንትኖችም ዜናዎችን እንገዛለን ማለት ነው። ብዙዎቹ አው ከኢንተርኔት እንትን ዳውንሎድ የሚያርጓቸው ናቸው። ብዙዎቹ የፌስቡክ ስክሪንሻትና እነዚህ የሚታወቁ ሚዲያ አውታሮች የዜና አውታሮችም አሉ

በሀገሪቱ እየተከሰተ ስላለው የፖለቲካ እድገት ሚዛናዊ የሆነ መረጃ ያገኛለሁ ብዬ ለማስበው በዚህ ወቅት ከዓለም ተነጥለን እኛ ብቻ መረጃ በዚህ ደረጃ ጠምቶን ርቆን በብር ስክሪን ሻ ስንገዛ ይሄ ነገር አልፎ በኋላ ስናስበው ምንኛ ያስገርመን ይሆን ብዬ ሁሌ ያስቀኛል። በጣም ማለት

ከማማረሩ ምኑ ምናምን ትቼ አሁን ይገርመኛል። ይህ አሁን ዓለም በዚህ ሁኔታ እንዳለን ይረዳ ይሆን እውን ይረዳል ወይ ብዬ ነው የምገረመው። ስንት ትገዛዋለ? አስር ብር በፓኬጅ ነው ያው ብዙ ቪዲዮዎች እና ስክሪንሻቶች ነው በአንድ ጊዜ የምገዛው። አስር ብር ብዙ ጊዜ

ሳይኖረኝ ሲቀር ደግሞ በአምስት ብር ይሸጡልኛል። ከዛ ደግሞ ጓደኞች የቀድመው የገዙ ሲኖሩ ደግሞ ከነሱ እቀበላለሁ። ያነጋገርኳቸው ወጣቶች በክልሉ ያለው ችግር እንዲፈታ፣ ግጭቱ በውይይት መፈታት አለበት በማለት ጠይቀዋል። ይህ ነገር የመጣ በፖለቲካ ነው። ሰው አሁን ያለው ነገር በፖለቲካ ሁለቱም ተፈላሚ ኃይሎች ወደ ድርድር መምጣት አለባቸው ብዬ ነው ማስበው እና በድርድር በትግራይ ሕዝብ ያለው መከራና ስቃይ እንዲያበቃ ተደራድሮ ሁለቱም ወገኖች ወደ በሰላማዊ ድርድር እንዲፈታልንም እንፈልገው እንደ

አንድ ግለሰብ ማለት ነው። ፖለቲካል ችግር ፖለቲካል መፍትሄ ያስፈልገዋል ብዬን ማምነው። ብዙም ሀሳብ ነበረኝ ተመርቄ በራሴ ስራ ፈጥሬ ፈልገውን ገንዘብ ይዤ በትላልቅ ኢንቨስትመንቶችን ለመስራት ነበር ያሰብኩት። ትምህርትም ለመቀጠል ማስተርስ ለመቀጠል ነበር ያሰብኩት፣ ግን አልተሳካም። ጦርነቱ ችግር ሆነብናል። ለራሴ ብቻ ለም ማህበረሰቡ በሙሉ ከትምህርት ርቋል። ያለ ትምህርት ደግሞ እድገት፣ ኢኮኖሚ የሚባል ነገር መታሰብ አይችልምና ፖለቲካል የሆነ መፍትሄ ውይይት መኖር አለበት ብዬ አስባለሁ።

ዘገባውን ያጠናቀረልን ሙልጌታ አጽፋ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል፣ ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት ለመስጠት በኢሜል አድራሻችን ሆርን አት ቪኦኤኒውስ ዶት ኮም ጻፉልን።

ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ በስርጭቱን አቀናብራልናለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው የአርብ ምሽት መደበኛ ዝግጅታችን ተመልሰን እንገናኛለን። በዛሬው ሰላም በደህና ደሩ።